የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እኛም አሜሪካ ነው የምንመሩ ብዙዎቻችንም የአሜሪካ ፓስፖርት አለን። የምናገለግለው ሕዝብ ደግሞ ብዙ አሜሪካዊ ነው። ስለዚህ አሜሪካ በየትኛውም ቦታ ከፍ እንድትል ነው የምንፈልገውኛል ግን አሁን የያዘችው አቋም ለአሜሪካ እንኳን የሚጠቅም አይደለም። ስለዚህ ይሄንን በደንብ እንዲያዩት ነው የፈለገው። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ጴጥሮስ ናቸው። በዩናይትድ ስቴትስ የሚገኙ አስር የኢትዮጵያ ኦርቶዶክስ ሊቀ ጳጳሳት የያዝነው ሳምንት መጀመሪያ ላይ ነው ዩናይትድ ስቴትስ በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ይዛለች ያሉት አቋም ስጋት ያሳድረባቸው መሆኑን ለዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጻፉት ደብዳቤ ያመለከቱት። የሰማችሁትም የደብዳቤውን ይዘት እና ዓላማ ካስረዱበት የተወሰደ ነው። ለአለማየሁ እሸቴ ለሙዚቃ የተፈጠረ ነው። በዛም የኖረ ነው። እስከ መጨረሻው ትንፋሹ እስኪቆም ድረስ ሙዚቃን እየሰራ የቆየ ነው። አለማየሁ እሸቴ አክብሮት አለው። ለሰው ፍቅር እና ላይም ታች ያሉትን እኩል የመጠበቅ አለው። በሁለት እዚህ ነው ሰላምታ የሚሰጠው። እውነት ለመናገር ማንንም የሚወቅስ ነው። ከሰበር ውጪ የጠበቀ ነው። በዚህ በጣም ነው ደስ። ባለፈው ሐሙስ ከዚህ ዓለም በሞት የተለየውን ዕውቅና አንጋፋ ድምፃዊ አለማየሁ እሸቴን ሕይወትና ሥራ ለመዘከር የተሰናዳ ቅንብር ይዘናል። ቆየት ብሎ ይቀርባል። የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ንጉሥ ያቅሉ የአስራ ሶስተኛ ይቱን ወር ጳጉሜንና ኑሮን የሚዳስስበት ቅንብር ይዞ ከእንግዳው ጋር ብቅ ይላል። እሁድ ነሐሴ 30 2013 ዓ ም ጤና ስጥልን። እንደምናመሻችሁ ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ የዓለም ዜና። በኋላ እንመለሳለን፣ እንዳትሄዱ፣ ከእኛ ጋር ቆዩ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ጊኒ ዋና ከተማ ኮናክሪ ውስጥ ቤተ መንግስቱ አካባቢ ዛሬ ጠዋት ከባድ ተኩስ እንደነበረ ተዘግቧል። የአይን ምስክሮች ተኩሱ ለሰዓታት እንደቀጠለ ነው የገለጹት። የዛሬው ክስተት የጸጥታ ስጋት በከተማይቱ ደቅኗል። ቆየት ብሎ የመከላከያ ሚኒስቴሩ ባወጣው መግለጫ የፕሬዝደንታዊ ጥበቃ ኃይሎችና ሌሎችም የጸጥታ ኃይሎች የተከሰተውን ሁኔታ ተቆጣጥረውታል አጥቂዎቹንም በሙሉ መልሰው አባረዋል ብሏል መግለጫው በነጻ ምንጭ በኩል አልተረጋገጠም ከፕሬዚደንቱ አልፋ ኮንዴም ወዲያውኑ የተሰጠ አስተያየት የለም የመንግስቱ ቴሌቪዥንም የሙዚቃና ሌሎችም ፕሮግራሞች ያስተላለፈ ሲሆን መላዋን ኮናክሪን ስላናወጣት ተኩስ ያለው ነገር የለም ቆየት ብሎ በደረሰን ዜና ግን ዛሬ ኮናክሪ ውስጥ አምፀው የወጡት ወታደሮች በመንግስቱ ቴሌቪዥን በሰጡት አጭር መግለጫ ህገ መንግስቱን አግደናል ሲሉ አስታውቀዋል። መፈንቅለ መንግስት ተካሂዷል ማለት እንደሆነ ነው ሮይተርስ የዘገበው። ማንነቱ ያልታወቀ አንድ ወታደር የሀገሪቱን ባንዲራ ለብሶ እና በስምንት የታጠቁ ወታደሮች ታጅቦ በሰጠው አጭር መግለጫ አዲስ መንግስት እያቋቋምን ነው ዝርዝሩን በኋላ እናሳውቃለን ማለቱ ተጠቅሷል። ማሊ ውስጥ በተቃውሞ ሰልፈኞች ላይ ጭካኔ የተመላበት ጥቃት በማድረስ የተወነጀሉትን የልዩ ፖሊስ አዛዥ ከስር ያስለቀቀውን የፖሊሶች የትጥቅ አመጽ የሀገሪቱ የሽግግር መንግስት አውግዞታል። መለዮው ልብስ የለበሱና የታጠቁ ፖሊሶች አምፀው ጎዳና ላይ መውጣታቸው የሚወገዝ አድራጎት ነው ብሏል። በቴሌቪዥን የተነበበው የመንግስቱ መግለጫ አርብ እለት ፖሊሶቹ በዋና ከተማዋ ባማኮ ወደሚገኘው እስር ቤት ገስግሰው ሲያበቁ ከጥቂት ሰዓታት ቀደም ብሎ የታሰሩትን የልዩ ኃይል አዛዥ ማስለቀቃቸው ይታወሳል። ፖሊሶቹ ሲመጡ ዞር አልንላቸው ሲሉ የወህኒው ጥበቃ ባለስልጣን ለአዣንስ ፍራንስ ፕሬስ መናገራቸው ነው የተጠቀሰው። አንድ የፍትህ ሚኒስቴር ባለስልጣን ደግሞ የልዩ ኃይል አዛዡን መንግስት ለሰላም ሲባል ይለቀቁ ብሎ እንዳዘዘ ነው የተናገሩት። ጉዳዩ በሀገሪቱ ቁጣ የቀሰቀሰ ሲሆን አንድ ዋና የሰብአዊ መብት ድርጅት በዲሞክራሲና በህግ የበላይነት ላይ የተሰነዘረ ጥቃት ሲል አውግዞታል። ታንዛኒያ ውስጥ ዘጠኝ የዋና ተቃዋሚው ፓርቲ ቻዴማ አባላት መታሰራቸውን ተቃዋሚዎችና የመብት ተሟጋቾች አወገዙ። የተቃዋሚ ፓርቲው አባላት በሰሜናዊ ታንዛኒያ ማራ ክፍለ ግዛት የታሰሩት አዲስ ህገ መንግስታዊ ለውጦችን አስመልክቶ የሚነጋገር ውይይት በማዘጋጀት ላይ ሳሉ እንደሆነ ነው የተዘገበው። የቻዴማ ፓርቲ መሪ ፍሪማን ምቦዌ በሽብርተኝነት ክስ እስር ላይ እንዳሉ ይታወቃል። ቻዴማ መንግስት ተቃውሞን ለማፈን ያደረገው ነው ብሎ የመሪውን መታሰር አውግዟል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአፍጋኒስታን ዜና ታሊባን በሰሜናዊ ፓንጂሸር ሸለቆ በርካታ አካባቢዎችን ተቆጣጠርኩ ሲል ትናንት አስታወቀ። አካባቢው እስላማዊውን ቡድን አናስገባም ብሎ እየተዋጋ ያለው የመጨረሻው ክፍለ ሀገር መሆኑ ተገልጿል። ተቃዋሚው ብሔራዊ ተቀናቃኝ ግንባር በበኩሉ የተወሰነ አካባቢ እርግጥ አስለቅቀውናል፣ የታሊባንን ተዋጊዎች መክተን መልሰናል ሲል አስታውቋል። ታሊባን ሀገሪቱን በሙሉ መቆጣጠር አለመቻሉ አዲስ መንግስት መስርቻለሁ ብሎ እንዳያውጅ እያደረገው ነው ተብሏል። ይህ በዚህ እንዳለ ትናንት ካቡል እና በተለያዩ የምዕራብ አፍጋኒስታን አካባቢዎች የሴቶች መብት ከበሬታ ተሟጋቾች ሰልፍ አካሂደዋል። መብታችን ይከበርልን፣ በሚቋቋመው አዲስ መንግስት ውስጥም ውክልና ሊሰጠን ይገባል ሲሉ ጠይቀዋል። መጨረሻም በኮቪድ-19 ዜና አውስትሬሊያ ውስጥ ከሁሉም ክፍላተ ሀገር ብዙ ህዝብ በሚኖርበት በሳውት ዌልስ በዛሬው ዕለት ሶስት ሰው በኮቪድ ምክንያት ህይወቱ ማለፉና 1500 አዲስ የቫይረሱ ተያዦች መመዝገባቸው ተገልጿል። በቀጣዮቹ ጥቂት ሳምንታት በዚሁ መልክ የወረርሽኙ ክብደት መቀጠሉ እንደማይቀር ባለስልጣናቱ ገልጸዋል። ኒውዚላንድ ውስጥ ደግሞ ከሁለት መቶ ቀናት በኋላ የመጀመሪያ የኮቪድ ታማሚ ህይወት ማለፉን ባለስልጣናቱ ገልጸዋል። በዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ወረርሽኙ ከጀመረበት ጊዜ ወዲህ ባልታየ ሁኔታ የሰው ህይወት እያጠፋ ያለ የኮሮና ቫይረስ ማዕበል ላይ መሆኗ ተገልጿል። የዚህ ሁኔታ መንስኤው በፍጥነት ተላላፊው ዴልታው የቫይረሱ ዝርያ መሆኑ ነው የተመለከተው። ፍሎሪዳ ውስጥ የኮቪድ ክትባት የወሰዱ ሰዎች ቁጥር እየተበራከተ ቢሆንም ለቫይረሱ በይበልጥ ተጋላጭ የሆኑ አረጋውያን በብዛት እንደሚኖሩባት ይታወቃል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ለን እንደምናመሻችው ክብራትና ክብራን አድማጮቻችን እሁድ ነሐሴ 30 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና እዝ ካበላቸውነን። አሮጌው 2013 ዓ ም ተሰናብቶ አዲሱን 2014ን ልንረከብ በጣት የሚቆጠሩ ቀናት ናቸው የቀሩት። ከወዲሁ እንኳን ለአዲሱ ዓመት በሰላም አደረሳችሁ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር ዛሬ እስከ አራት ሰዓት አብረን እናመሻለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። በሽታዬ ሲርበኝ ራቴ ቁርስና ምሳዬ ሲመሽብኝ ቤቴ ሲጠማኝ ዋዬ መጠጫ ዋንጫዬ ፈጣኑ ፈረሴ ምቹ ኮርቻዬ የሁል ቀን ጉግሴ አውላላ ሜዳዬ ያበላኝ አምሮቴ የገዛጀን በጄ ብቸኛው ጠላቴ ብቸኛው ወዳጄ ዞር በል ከፊቴ ላይ ወግድ ካፍንጫዬ የእልሄ ውላጅ ግንፍል ትግታዬ በሽታዬ የትውልዴ መዝሙር በሚል ርዕስ በፈቃዱ ወረዳ በ1994 ዓ ም ካሳተማት የግጥም መድብል ባገኘናትና ና የሳምንቷም ምርጥ ባደረግናት በሽታ በተሰኘችው ግጥም ዝግጅታችንን ጀምረናል። ገጣሚውን በፈቃዱ ወረዳን እናመሰግናለን። ካፍያ ነበር ትንሽ ጨለም ብሎ፣ አባቴ ሲጠራኝ እያህና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ፣ እንዲህ ሲል መከረኝ፣ ገ ተማር ልጄ ተማር ልጄ ወገን ዘመድ የለ Let's go. እያለ ሲመክረኝ እየተማረረ አይልጅነት እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው፣ ብስጭቱ ባስ ስጮኝ ገባ ከቤት እያለቃለ እንዲህ ሲል መከረኝ ግን ተማር ልጄ፣ ተማር ልጄ ወገን ዘመድ የለኝ። ባለፈው ሐሙስ ከዚህ ዓለም በሞት የተለየውን እውቅና አንጋፋ ድምፃዊ አለማየሁ እሸቴን ሕይወትና ስራ ለመዘከር የተሰናዳ ቅንብር ነው። ትዝታ በቀጥታ ወደ ዝግጅታችን ከማለፋችን በፊት መንደርደሪያው ላይ እኛም እንደ አድናቂዎቹ እንዲሁም ሐዘናችንን እንገልጻለን። ይህ እውቅና ተወዳጅ ሰው ድንገት ያለፈበትን ዜና ከሰማንበት ጊዜ ጀምሮ በየበኩላችን የምንላቸውን አንዳንድ ቁም ነገሮች ብናጋራ ምን ይመስልሻል? ስለ ዓለማየሁ። አዎ፣ በጣም ነው የማመሰግነው። አሉ ለዓለማየሁ ሸቴ ከአስራ ዘጠኝ መቶ ሰብራዎቹ ጅምር ወይንም ከስልሳዎቹ ፍጻሜ ጀምሮ እንደ አውሮፓ አቆጣጠር በልጅነታችን ውስጥ የኖረ እንግዲህ፣ አሁን ዕድሜንም እያሳጣው ነው ነው በሙዚቃ ኮትኩቶ ሙዚቃ ማለት ምን ማለት እንደሆነ እንድናጣጥም ከረዱን አንጋፋ የኢትዮጵያ ድምፃውያን አንዱ ነው። በነገር ላይ እንደ እሱ አይነት ሰው እንደ ጥላሁን አይነት እንደዚሁ ከባህላዊ ሙዚቀኞች ደግሞ እንደ ከተማ አይነት ሰዎች እንደ ባህሩ ቀኝ አይነት ሲለዩ አንተም ትንሽ ትንሽ ትሞታለን እና አለማየሁ በተለይ እኔ በጣም የምወዳቸው ሙዚቃዎች አሉ። አሁን ብዙም አይሰሙም። ስቀሻታ ስኪኝ ማሬን ብዬሻለሁ፣ ትላንትናና ዛሬ እንደዚህ የሚሉ በጣም ብዙ ደግሞ። አለማየሁ በጣም ዘመናዊ የነበረ ነው እና በእንግሊዝኛ የሚዘፍናቸው ሙዚቃዎች እንዲሁም ደግሞ ነው። ዘመናዊ ምቶቹ በጣም የሚደነቁ ናቸው፣ ነዋሪ ናቸው። እንግዲህ ስልቶቹ ትንሽ ትንሽ እንሞታለን ብለሻል። በጣም ጥሩ አባባል በትክክልም የሚገልጸው ይመስለኛል። ባለፉት ጥቂት ዓመታት ውስጥ የተለያዩ የሙያ መስክ ውስጥ ከፍተኛ አስተዋጽኦ እያበረከቱ ከዋክብቶቹን የቀደመው ትውልድ መጨረሻዎች ያጣናቸው ነው። ቀላል ሞት የለም፣ ሁሌም ሞት ከባድ ነው። እንደ ቅርበት እንደ ትውስታ የተለየ ስሜት ማሳደሩ አይቀርም። ነገር ግን እንዳልሽውም እንዳለማየሁ ያሉት ደግሞ ሲለዩን የብዙዎችን ልብ ሚነኩ ይመስለኛል። እንደ ሰማሁት ድንገተኛነት አለው አሟሟቱ ራሱንን በጥሩ ሁኔታ ጠብቆ ሕይወትን አጣጥሞ መኖር የጣረ ሰው ነው የሚመስለኝ። የሙያ ጓደኞቹ እንግዲህ የሚያጋሩንን እንሰማለን። አሁንም ቀጥታ ወደዛው ከመዝለቃችን በፊት በወጣትነት ስለ ሙዚቃ ያለን ፍቅር ራሱ ሙዚቃን እያጣጣምን ብለሻል፣ ደንሰሽበታል ብዬ አስባለሁ። በወጣትነት ተጫወታችሁ፣ ደንሳችሁ የራሳችሁን ታሪክ ትውስታ ያሳለፋችሁበት ይመስለኛል። ልክ ነው። አንድ ነገር ኢትዮጵያ በዛ ጊዜ በሰባዎቹ ጅንበር ላይ ወይንም በስልሳዎቹ መጨረሻ ላይ ህብረት ሪቴም ነበረ። በኢትዮጵያ ቴሌቪዥን በየሳምንቱ ሐሙስ የሚቀርብ በቃ እና አለማየው ይቀርባሉ ከተባለ ግርግር ነው። ቴሌቪዥን ላይ እነሱን ለማየት ከዛም ደግሞ የጓደኛ ፓርቲ በሚኖርበት ጊዜ ሁለተኛ ደረጃ፣ አንደኛ ደረጃም ብቶን በቃ ጥሩ ጊዜ ነበረ። ብቻ እና ያኔ እነሱም ደግሞ ከምራቡ ዓለም ጋራ በተለይ አለማየው እንደ ምራቡ ዓለም ሙዚቀኞች በእንግሊዝኛ ሊሆን ወይንም ምቶቹ ደግሞ በዘመናዊ ምት የተቃኙ ስለነበሩ ው የሚደነስበትም ነበረ። ብዙ ትዝታዎች አሉ። ለማንኛውም ትዝታ ትውስታ ብለሻል፣ የብዙዎች ትውስታ ይመስለኛል። እንግዲህ ሕይወትና ስራውን ስንዘከር ሀዘን በተጫነው ስሜት ብቻ ሳይሆን አለማየሁ ማን ነበረ? ምን ሰራ? እንዴት ነበረ? በቅርበት የሚያውቁት ያጋሩን። ዛሬ ሁለቱን ጋብዘናል። ልውቁ የሮሃ ባንድ ሙዚቀኛና አቀናባሪ የኢትዮጵያ ሙዚቃ ማህበርም ፕሬዚዳንትነት ረጅም አመታት ያገለገለው ዳዊት ይፍሩና ገና ከማለዳ እድሜው ጀምሮ አለማየሁ በፖሊስ ኦርኬስትራ ከተቀጠረበት ጊዜ አንስቶ የሚያውቁት የቀድሞ የፖሊስ ኦርኬስትራ የስራ ባልደረባው ለዘርፉ ባበረከቱትማ የላቀ አስተዋጽኦ ለክብር ዶክተሬት የበቁት አንጋፋዊ ኪነጥበብ ሰው ተስፋ ያበበ ናቸው። ኋላ ላይ ከቀናን ጊዜያችን ከፈቀደ አንጋፋውን ድምፃዊ ማህሙድ አህሙድን ይዘን ብቅ እንላለን። ወደ ዝግጅታችን እንዝለቃ። ልክ ነህ አሉላ። አድማጮቻችንም እነኚህ የአለማየሁን የሙያ ባልደረቦች በደንብ እንዲያዳምጡ እንጋብዛለን። መልካም ቆይታ። አንጋፋ የኪነ ጥበብ ባለሙያዎች ተስፋዬ አበበና ዳዊት ይፍሩ፣ በቅድሚያ ለጊዜያቸው አመሰግናለሁ። ባለፈው ሐሙስ ኢትዮጵያ አንድ ታላቅ የሙዚቃ ሰው አታለች። የዚህን እውቅና ተወዳጅ ድምፃዊ ሕይወትና ስራ የምንዘከርበትን ዝግጅት እስኪ ትውስታችሁን በማጋራት እንጀምር። አቶ ተስፋዬ ከርሶ ልጀምር። እስኪ ወደዚያ ወደ ማለዳ እድሜው ይውሰዱን፣ ወደ ቀደመ ትውውቃችሁ እንግዲህ አለማየሸቴ በልጅነቱ ከደማርስ በፊት ቲያትር እያለ ለሰባ አራት ዓመተ ምህረት እንደ ኢትዮጵያ አቆጣጠር ከዛ ነው ወደ ወደኛ ወደ ፖሊስ ሰራዊት ሙዚቃ ክፍል የወሰድነው ያኔ እና ከዛ ጊዜ ጀምሮ አውቀዋለሁ። ያኔ እድሜው ሀያ ሀያ አንድ ቢሆን ነው። ከዛ ጊዜ ጀምሮ ነው የማውቀው ነው እና ያን ጊዜ እንደ እድሜው አይደለም፣ በጥበቡ ህግ ሰው ነበር። ያኔ በተለይ የኤልቤስ ስራዎች ይሰራል፣ ይዘፍናል፣ ሱዳንኛ ይዘፍናል። እና የሆነ ነገር የለም እና ከዛ ኮሄን አታደመቀ የሚባሉ የሚሰት ዛ መምሪያ ኃላፊ ነበሩ ያኔ። እሳቸውን አካምተ ያስረከቡልና ያው ግን በሲቪል ነው። እኛ ጋር ሲሰራ የኖረው በሲቪል ነው። ወደ ኋላ አንዳንድ እያልን ትውስታችሁን እንጋራለን። ምናልባትም በዚያ በወጣትነት ዘመን ይታዩ የነበሩትን ኋላ ላይ የሰራቸውን ከፍተኛ እውቅና ያገኙትን እያነሳሳን እናስታውሰዋለን። አቶ ዳዊት እስኪ አንተም መጀመሪያ አለማየሁን ወደ ተዋወክበት ጊዜ ውሰደን። እንዴት ነበር የተዋወቀው የተዋወቀው? እሺ፣ በጣም አመሰግናለሁ። እንግዲህ አለማየሁ እሸቴን እኔ ከወጣትነት ዘመኑ ጀምሮ ነው የማስታውሰው። ይህም አንደኛ የማስታውስበት መንገድ የክቡር ዘበኛ፣ የፖሊስ ሰራዊት፣ የጦር ሰራዊት፣ የብሔራዊ ቲያትር ሙዚቃ ቡድኖች በየአመቱ ጣጉኛ ወይም ለመስከረም አንድ ዋዜማ ላይ በሚያቀርቡት ሙዚቃ ላይ ሁሉም የራሳቸው የሆነ ሙዚቃዎችን በመስራት በአመት አንድ ጊዜ በሚያቀርቡት ሙዚቃ ላይ እኔ እኔ በልጥ እኔ በልጥ እያሉ በሚያቀርቡበት ዘመን አለማየሁ እሸቴ የፖሊስ ሰራዊት ኦርኬስትራን ተቀላቅሎ ከዛ በሚያቀርበው እንደ መሪ ዘፋኝነቱ ምርጥ የሆኑ ሙዚቃዎችን በሚያቀርብበት ዘመን ነው የማስታውሰው። እንግዲህ እሱን ሳስታውስ ጥላሁኑን ተምራት ሞላን ሁሉም በየቡድናቸው የሚያቀርቡትን ሳያስታውስ እንግዲህ በተለይ አለማየሁ እሸቴ ዘመናዊ የሆነ ሙዚቃ ለየት ያለ ድምፁም፣ ለየት ያለ ቅላጼው፣ ለየት ያለ አቀራረቡ፣ ለየት ያለ ሙዚቃ ሲያቀርብ፣ በሱ ብዙዎቻችን የሚማረክ እና እንወደው ነበር እና የእሱ በተለይ የዘመናዊ የሙዚቃ ታሪክ ላይ ግንባር ቀደም መሆኑን ነው ማስታውሱ። መልካም አቶ ተስፋዬ እርሶ በርካታ ተወዳጅ የሙዚቃ ግጥሞችን ለተለያዩ አንጋፋ ድምፃውያን፣ ወደዚያ ዘመን ወጣቶችም ሰጥተዋል። ከአለማየሁ ጋር የፖሊስ ሰራዊት የሙዚቃ ክፍሉ ስታገለግሉ በዚያን ጊዜ የሰጡት ካለ ከዛ በኋላም የእርሶ ስራ የሆነ እሱ የተጫወታቸውን እስኪ እንግዲህ አለማየሁ እሸቴ በተፈጥሮ ጸጋ ያለው ትልቅ ሳይ ነው። በዛ ቦታ ስለዘመኑ ይህኑ መሰረት አድርጌ እኛ ጋር ከነበረችው ከሂሩት በቀለ ጋር ጥያቄና መልስ ድራማቲክ የሆነ ሙዚቃም ሰርቷል። እንደገና ሱም ደግሞ በጣም አሳውቆ የንጋት ኮከብ የሚል እንደገና፣ የስሜት እርጎነሽ የሚል መኖር ብቻ ያቃም የሚል በዛን ጊዜ ምን ስራዎች ለስላሳ ዘፈኖች ሆነ አለማየሁ እሸቴ ጨዋ አድርጎ የሚጫወታቸው እና እንዴት ይህን ናገራችንን በቃ ነባር ድምፃዊ የመሆን አቅም ያለው ነው የሚመስለ እንዲሁ ኦርኬስትራ በኖታ ቀርጾ ነው የሚጫወተው እና ግሩም አድርጎ ነበር የሚጫወተው። ከዛ በኋላም ብዙ ስራዊ ሰርተዋል ለማንለማንሆን ትልቅ ሰው ለማሪን ብዬሻለ እና አልጋ በሸቴ ድንቅ የሆነ ዘመን ተሻጋሪ ስራዎቹ የመስራት አቅም ያለው አሁን ድረስ አሁን ድረስ ዜናዎቹ በሱ ድምፅ በመቀረጻቸው ወይም በመዜናቸው ይመስለኛል አሁን ድረስ በድምፅ ተሻጋሪ የሆነ እየተሰሙ ናቸው። እዚህ አደንቀዋለሁ። ከዛውም እንደዛው ነው የግል ጠባዊ ነው ምታጫውትናአላችሁ ወደ አቶ ዳዊት ከመመለሴ በፊት አንድ ተከታይ ጥያቄ ላንሳለሁ። አቶ ተስፋዬ አለማየሁ አሁን በርከት ያሉ ታዋቂ ስራዎቹን የእርስ ድርሰቶች የሆኑትን አንስተውልናል። እነኝህን ስራዎች ለእሱ ድምፅ ይስማማል፣ ለእሱ አጫወት ይስማማል ብሎ የመድረስ ዝንባሌ አለ? እንደዛ ተደርጎ የሚሰራበት ነገር አለ? እሱ ቢጫወተው ይህን የበለጠ ጥሩ ያደርገዋል ማለት ለእሱ እና ለሂሩት የሚሰሩ ስራዎችን ተጨርቃ ነው የምንሰጣው የሙጭቃ ቀማሪ ሁ ነው ኮሎኔል አያሌው አበበ፣ ንጉሴ ዳኘ፣ ኮሎኔል ግርማ ኃይሌ በኋላ ነው ኮሎኔል የሆኑ እነሱ እነሱ በጣም ተሳይ ጠበው እንዴት አድርገን እንስጠው እንዴት አድርገን እንቀምርለት ብሎ ነው የሚሰሩለት። እና አያስቸግርም፣ እውነት ለመናገር ከሆነ ዲስፕሊን የሆነ ድምፃዊ በመሆኑ ጥሩ አድርገው ነው የሰራቸው። አሁን አንድ ዜማ አለ ስቀሻታ ስቂ የሚል የኮሎኔል ግርማ ኃይሌ ዜማ ነው። እሱን ራሱ ነው ፒያኖ እየመታ የተጫወተው። ፒያኖ በጣም ጎበዝ ነው፣ ይሰራል፣ ፒያኒስት ነው። ጊታር ይጫወታል። ሁሉ ገብ ነው። ሁሉን መሆን የሚችል አቅም ያለው ድምፃዊ ስለሆነ እስካሁን ድረስ ይሰማል። እስከሻታር ስኪን በሱ ፒያኖት ያኖ ታ የሚጫወተው ሳይስት ሪትሙንም፣ ድምፁንም ወዘተ ሁሉንም ነገር ሳይስት ነው የሚጫወተው ና በዚህ አደንቀዋለሁ ነ በተለይ በመድረክ ብሽት ግን በሙዚቃውም ላይ ባለው ነገር በጣም ነው የሚያደንቀው ና ይሰራል። ሁሉ ገብ ነው ይሰራል ብን ምታለት መልካም አቶ ዳዊት ወደ አንተ ልመለስ። እስኪ የሙዚቃ አጨዋወቱን ሙያውን በተመለከተ አንተም እንደ ባለሙያ መለስ ብለህ አስታውሰን። ለረጅም ዓመታት በተጫወትክበት የሮሃ ባንድ ውስጥም ሆነ ምናልባትም ከዚያ በፊት በተለያዩ የሙዚቃ ቡድኖች ስትጫወት አብራችሁ መስራት እድል በነበራችሁ ጊዜ ያይሃቸው አጫዋወቱን ከእናንተ ከሙዚቀኞቹ ጋር መድረክ ላይ የሚግባባበትን መንገድ፣ እንዴት አይነት ድምፃዊ ነው? በመድረክ እንዴት ነው አብሯችሁ ሲሰራ? እንግዲህ ድምፃዊ መሆንን እንግዲህ ስናነሳ ብዙ ድምፃዊያኖች አሉ። ከንቅልፋቸው ተነስተውም ድምፃዊ የሆኑ አሉ። በልምድ ደግሞ ከሌሎቹ አዳምጠው ደግሞ ድምፃዊ የሆኑ አሉ። አሁን እንግዲህ አለማየሁ ላይ ስንመጣ አለማየሁ የሙዚቃ እውቀቱ ከፍተኛ ነው። ከአንዱ ዜማ ወደ ሁለተኛው ሲሄድ ምን እንደሚያስፈልገው፣ ምን እርዳታ እንደሚያስፈልገው ራሱ ያወቀ ነው። ድምፆቹ ደግሞ ከቅኝቱ ውጭ መውጣታቸውን አለመውጣታቸውን ራሱ ይገነዘባል። በጣም ሻርፕ የሆነ ጆሮ አለው። ስለዚህ ዜማዎቹን በደንብ ጥንቅቅ አድርጎ የሚያጠና ወይንም የሚደርስ ከዛ በኋላ ደግሞ ከሙዚቃ መሳሪያ ጋር ያለውን ቅንጅት በጣም ጠንቅቆ የሚያውቅ ነው። ስለዚህ አሁን አለማየሁ እሸቴ የሚሰራቸው ዜማዎች ላይ ከሌላው የሚለየው ምንድን ነው ብለን ስንል አለማየሁ እሸቴ ዝም ብሎ ዜማ ብቻ የሚዘፈን አይደለም። ለዜማው ሙዚቃ ደጋፊ ያስፈልገዋል የሚል እምነት አለው። ብዙ ጊዜ ከእኛ ጋርም ሲሰራ ከሌሎች ባንድ ጋር ሲሰራ ዜማውን ሰርቶ እሱ ተቀባይ ኖሮት ከዛ ሲቀጥል አንድ የሙዚቃ መሳሪያ ኢምፕሮቫይዜሽን ወይንም ቅጽበታዊ የራሱ ፈጠራ የሆነ እንዲሰራለት በጣም የሚያበረታታ ነው። የእሱን ዘፈኖች በአብዛኛው ስናዳምጣቸው ወይ ጊታር ወይ ሳክስፎን ኢምፕሮቫይዝ ያደርጋል። ይሄ እንግዲህ ለሙዚቃ ምን ያህል ክብር የሚሰጥ እና የእሱ ዘፈን አዘፋፈን በሙዚቃ ደግሞ ጋር አብሮ ህብረት ወይንም ሀርመኒ መፍጠሩን የሚፈልግና ይህን የሚያበረታታ ነው። ስለዚህ ይሄ ምን ምንድን ነው የሚያሳየው የሙዚቃ መሳሪያና ድምፅ ያሉትን ህብረት ላይ ትኩረት የሚሰጥ ነው እና በተለይ አለማየሁ የሚሰራቸውን ሙዚቃዎች መጀመሪያ ጥንጥቅ አድርጎ አጥንቶን የሚመጣው በአንድ ውስጥ በሚሰራበት ጊዜ የራሱን ፓርቲ ያውቃል ሌሎቹ ምን መስራት እንዳለባቸውም ጠንቅቆ ያውቃል። በዚህ መካከል የሁለቱን ህብረት ደግሞ ጠንቅቆ ያውቃል። በዚህ መሰረት የሰራቸው ሙዚቃዎች ነው አብዛኞቹ ለውቅና የሚያበቁት። እና በሪትም በኩል ችግር የለበትም፣ በድምፅ በኩል ችግር የለበትም። ከሌሎች እንኳን ድምፃውያን ጋር በሚሰራበት ጊዜ ያለውን ሬንጅ ወይንም ርቀት አስተካክሎ መስፈር የሚችል ለምሳሌ ከኩኩ ጋር እንግዳ አይነሽ የሚለውን ዘፈን ከኛ ጋር በሚሰራበት ጊዜ የኩኩ ድምፅና የእሱ በጣም የተለያዩ ናቸው። እነዚህ የተለያዩ ሙዚቃዎች አጣጥሞ ለመስራት ያደረገው ጥረትና የተዋጣለት መሆኑን እኔ ምስክር ነኝ። ስለዚህ ይህንን ማወቅ መቻል ራሱ አንድ ጥበብ የጥበብ አንደኛው አካል ነው። የአለማየሁ እሸቴ ለሙዚቃ የተፈጠረ ነው። በዛም የኖረ ነው እስከ መጨረሻው ደቂቃ ትንፋሹ እስኪቆም ድረስ ሙዚቃን እየሰራ የቆየ ነው። እንግዲህ ይህን ባለፉት ሀምሳ እና ስልሳ አመት ድምፁ ሳይበላሽበት፣ ሳይለውጥ በዚህ ሁሉ አመታት እየዘፈነ መኖር መቻሉ ራሱ ትልቅ ተሰጥኦ እና የራሱን ጥረት ያለበት መሆኑን መገንዘብ ችያለሁ። ተለቅ ያለ የቅርበት ዝብትህን ያጋራህን አቶ ዳዊት እንዳልከው ከሀምሳ አመት በላይ በሙዚቃው አለም ውስጥ የሰራ አንጋፋ ድምፃዊ ያን ችሎታና ብቃት ያን ውበት በተላበሰ መንገድ እስከዚህ ዘመን መጫወት በእርግጥ ያስገርማል። አቶ ተስፋዬ የሙዚቃ መሳሪያ ተጫዋችነቱን ጊታርና ፒያኖ መጫወት መቻሉ ሙዚቃው ላይ ያደረገውን አስተዋጽኦ እንመለከታለን። አቶ ተስፋዬ ደርሰው እየተመለስኩ ነው። አለማየሁ ምን አይነት ሰው ነበረ? በግል በቅርበት ባላችሁ ግንኙነትም ሆነ ከሌሎች ጋራ በሚታዘቡት እንግዲህ የረጅም ጊዜ እውቂያ ነውና በዚህ ህይወትና ስራውን በምናከብርበት ሰዓት ሰውየውንም በማንነቱ እንመልከተው አለማየሁ ምን አይነት ሰው ነበር እንዴት ያስታውሱታል አዎ እንግዲህ አሁን ደስ ያለኝ ነገር መምህርን ላይ እሱም ፈጣሪ የሆነው አንዱ መምህር ዳዊት ነው እና እሱ የሰጠው ምስክርነት በሆነ ጥ ማለት ይችላለሁ እሱም ነው ፖ ያለ ለምሳሌ ለትዳር ዜማ ጫወታል፣ እንግሊዝኛ ዘፈን ጫወታል። በመሳሌ የተቀረ እና ያለ ችግር ያለ ጭንቀት ነው የሚጫወተው። ይሄ ትልቅ እና እሱ ላይ የሚታይ ሌላ አሁን

እና ዛሬ ምታችን ያሉትን እኩል የመጠበጥ አቅም አለው። ከሸበሪቹ የሚጠበቀ ነው። በዚህ በጣም ነው ደስ የሚለ ሁልጊዜ ጊዜ ጸዳ ልብስ ልብስ የሚሄድ ንጹፍ የሆነ ግሩም የሆነ አርቲስት ነው። ልበሎችን በደንብ ማነጋገር ግሩም የሆነ እና በዚህ በዚህ ከፍተኛ አክሮት አለ ሲሰጥ ሲጫወጥ ልበይገበት አርቲስት ነው። ሲያጫወጥ በጣም ደስ ብሎ ተሰንድቆ የሚያሰነድቅ የሆነ ባህሪ ያለው በጣም ግሩም ሰው ነበር። አቶ ዳዊት ወደ አንተ ልመጣ ነው። አንተም እስኪ አለማየሁም በማንነቱ ቅድም በመድረክ አጫዋቱን የገለጽክበትን ከሙዚቃ መሳሪያ አዋቂነቱ ጋር ቀደም ሲል አቶ ተስፋዬ ካነሷቸው ቢያንስ ሁለት የሙዚቃ መሳሪያዎች ነው አዋቂነቱ የሙዚቃ ስራው ላይ ሊያዋጣ የሚችለውን አስተዋጽኦ መረዳት አያዳግትም። በየትኞቹ መድረክ ላይ ነው አብራቸው የሰራችሁት የሙዚቃ ባንዶቹ? ቶሎ የሚመልኝ የሮሃ ባንድ ነው። ረጅም ዓመት የሰራሀበትና ሌላም የተጫወትክበት አጋጣሚ ከነበረ የቀደመ እሱን ጨምረ አጫውተን። እሺ፣ በጣም አመሰግናለሁ። ከአለማየሁ እሸቴ ጋራ የተጫወትኩበት መድረክ ዳላክ ባንድ የሚባል ነበር፣ ቀደም ብሎ ከሮሃ ባንድ በፊት የምሰራበት ባንድ። ከዛ ባንድ ጋር የሆነ አልበም ሰርተናል። ሁለተኛ ከሮሃ ባንድ ጋር ሁለት ሶስት አልበሞች አብረን ሰርተናል። በእነዚህ መድረኮች ላይ በአልበም ስራ ስንገናኝ ሌላው ሂልተን ሆቴል በሚጫወትበት ጊዜ ከሮሃ ባንድ ጋር የተወሰነ ጊዜ ይሰርተናል። ሌላው ወደ ጅቡቲ አንድ ጊዜ ለስራ ሄደን ጅቡቲ የሆነ ሸዋፋ ይጠናል ከሮሃ ባንድ ጋር እዛ በሄድኩበት ጊዜ አለማየሁ እሸቴን ቀረብ ብዬ በደንብ ያወቅኩት እንደውም ጅቡቲ በሄድንበት ጊዜ ነው። አለማየሁ እሸቴ ሌላው ለሌሎች ሙዚቀኞች ክብር የሚሰጥ ነው እና እዛ በነበርንበት ጊዜ ልክ እንደ ታናናሾች እኩል እኩል ነው። እሱ የታወቀ ትልቅ አንጋፋ ዘፋኝ ነው። ነገር ግን እንደ ሌሎቹ ታዋቂ ካልነበሩት እኩል ሲሰራ፣ እኩል ሀሳብ ሲሰጥ፣ እኩል ሲበላ፣ እኩል ሲተኛ፣ እኩል መሳሪያ ሲሸከም፣ ይህንን በዚህ አስታውሰዋለሁ። እና ሌላው እኔ ከአለማየሁ እሸቴ በጣም የሚደንቀኝ አሁን ህይወቱን ካለፈ በኋላ ወደ ኋላ ዞር ብዬ ከዚህ ባለፉት አርባ አምስት ዓመት የነበሩትን ሙዚቀኞች ወደ ኋላ ሳስታውስ እንደ አለማየሁ እሸቴ ሰማኒያ ዓመት ሞላው። እኔ ያላስታውሱ እንግዲህ አብዛኞቹ በሰላሳ በአርባ ውስጥ በአምሳ ውስጥ ነው ያለፉት። ለምንድን ነው ብዬ ለማሰብ ሞከርኩ። እንግዲህ በሙዚቃ ዘርፍ ውስጥ ያሉ ድምፃውያን በህብረተሰቡ እንዴት ነው የሚታዩት? በአብዛኛው ጊዜ እንግዲህ አሁን የማይዋሽ ነገር ከመጠጥ ጋር፣ ከሲጋራ ጋር የተገናኙ በሌላም በሌላም ይታማሉ። የሚታሙበት ነገር በአብዛኛው ጊዜ ረዥም ጊዜ ላለመኖር ተጽዕኖ ያመጣል የሚል አይቻለሁ። እና አሁን አለማየሁ እሸቴን እንግዲህ በቤተሰብ ደረጃ ስናየው ከአንድ ባለቤቱ ጋር ሰባት ልጆች አፍርቶ በስልጣን ዓመት በላይ አብረው ኖረዋል። ይህ የሚያሳየው እንግዲህ አለማየሁ እሸቴ ለቤተሰብ ያለውን ክብር የሚያሳይበት ነው። ይሄ ደግሞ ለቤተሰብ ክብር መስጠት ከሱስ ነገሮች ራቅ ማለት እድሜ እንደሚጨምር ማሳያ ነው። ለወጣቱ ትውልድ ረዥም አመት አገልግለው ተደስተው ቤተሰብ አፍርተው በሰው ተወዳጅ ሆኖ መኖር እንዲችሉ የአለማየሁ እሸቴን ፈለግ መከተል አለባቸው እሚል ነገር ታየ። የአለማየሁ እሸቴ በሙዚቃ ሙያ ላይ ለተሰማሩ ሰዎች ምሳሌ የሚሆን ነው። እንደ ሌሎቹ በጥንት ጊዜ ሰርቶ ያቆመ ሳይሆን ረዥም አመት በትጋት የሰራ ነው። የሰራዎችን ስራ በህዝብ እንዲታወቅ ያደረገ ነው። ከዛም ተጠቃሚ በመሆን ቤተሰቦቹን በስነ ስርዓት መምራት የቻለ ነው። በሚታመምበት ጊዜ የሰው እጅ ያየ አይደለም፣ እኔ አላውቅም። እና በብዙዎቹ ላይ የሚታዩትን ነገሮች በሙሉ ያከሸፈ እና አዲስ መስመር ያሳየ ነው። አለማየሁ ሸቴ በስራውን፣ በኑሮውም፣ በቤተሰቡ በብዙ በኩል ምሳሌ መሆን የሚችል ነው። ትልቅ ነገር ሰርተዋል እላለሁ። አዲስ ነገር ያሳየ በብዙ መንገድ በወጣቶቹም የኪነ ጥበብ ባለሙያዎች ምሳሌ መሆን የሚችሉ ብለሃል። ብዙዎች የሚጋሩ ይመስለኛል። እስከ መጨረሻው ከሙዚቃው ዓለም ባለመለየት ረጅም እድሜ በሙዚቃ ህይወት ውስጥ በመዝለቅ ሌላው ተጠቃሽ ዛሬ በህይወት ካሉት አንጋፋው ድምፃዊ መሐሙድ አህሙድ፣ ዛሬ በህይወት ከሌሉት ደግሞ ከጥቂት ዓመታት በፊት ከዚህ ዓለም በሞት የተለየው ታምራት ሞላ ሙዚቃ ውስጥ ረጅም ጊዜ መቆየትን በተመሳሳይ አለማየው ሽተን የተጋሩት ይመስላል። ሌሎች ምሳሌዎችንም አንስተሃል። ሁሉም ውይይቱ ቅም ነገርም የሚገበይበት ጭምር እንደሚሆን ተስፋ አድርጋለሁ። የረጅም ዘመን የሙዚቃ አጋራችሁን ወዳጃችሁን ትውስታዎች ነው ያጋራችሁን። ከአምሳ በላይ አመታት በሙዚቃው ህይወት ውስጥ የኖረ በምሳሌነቱም ባነሳሳችኋቸው ሌሎችም ዛሬ በሚጋሯቸው ጠባዩና ምግባሩ የሚታወስ ልዩ የሙዚቃ ችሎታውን ለረጅም አመታት ያሳየ ወዳጃችሁን ህይወትና ስራዎች ለመመልከት በተዘናዳው ዝግጅት ላይ ጊዜ ወስዳችሁ አጋጣሚዎቻችሁን ስላጋራችሁን አመሰግናለሁ። አንጋፋ የኪነ ጥበብ ሰው ተስፋ ያበበ፣ እውቅ ሙዚቀኛና አቀናባሪ ዳዊት ፍሩ፣ በሌላ መልካም አጋጣሚ መልሰን እንደምንገናኝ ተስፋ አድርጋለሁ። እንግዶች የሁለታችሁንም ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። እንግዲህ ፍርንዲ ምግላ አመሰግናለሁ። George, And you to To a ቤተሰቦቻችንን ለጊዜያቸው እናመሰግናለን። ለዓለማየሁ ቤተሰቦች፣ ለሙያ ጓደኞች እና ለአድናቂዎቹ የተሰማንን ሐዘን በዝግጅት ክፍላችን ስም መግለጽ እንወዳለን። በዩናይትድ ስቴትስ የሚገኙ አስር የኢትዮጵያ ኦርቶዶክስ ሊቀጳጳሳት በያዝነው ሳምንት መጀመሪያ ላይ ነው፣ ዩናይትድ ስቴትስ በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን ለዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጻፉት ደብዳቤ ያመለከቱት የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ አቡነ ጴጥሮስ ቡድኑን ተወክለው ዓላማውን አስረድተውናል። What is the gadget you said የኒውዮርክና የአካባቢው አገረ ስብከት ሊቀ ጳጳስ ብፁ አቡነ ጴጥሮስ እዚህ ዩናይት ስቴትስ ውስጥ በተለያዩ ግዛቶች ውስጥ የምትገኙ አስር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳሳት በቅርቡ ለዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጻፋችሁት ደብዳቤ ነው ለዚህ ቃለ ምልልስ መነሻ ይሆነን። በደብዳቤያችሁ በኢትዮጵያ ጉዳይ በተለይም በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ዩናይት ስቴትስ የያዘችው አቋም አሳድሮብናል ባላችሁት ስጋት ሳቢያ ባለስልጣናቱን ለመድረስ መሆኑን ያመለክታል። እስቲ ጠቅላላውን የደብዳቤያችሁን ዋና ፍሬ ነገር በመረዳት እንጀምር። ምንድን ነው አላማው? ምንስ እንዲደረግ ነው ተስፋ ያሳድራችሁት? በስመ አብ ወልድ መንፈስ ቅዱስ። በመጀመሪያ በጣም አመሰግናለሁ። አሁን እንግዲህ ዘጠኝ ወር ሊሆነው ነው በሰሜኑ ክፍል ጦርነት ከተነሳ ዋና ሀሳቡ ያ ጦርነት ኢትዮጵያ ተገዳ የገባችበት ጦርነት ነው። የአሁኑ ሳለ ግን አሜሪካ ያላት አቋም ጦርነት ያስነሳውን አካል ሳይሆን በጦርነት የተገፋውን የኢትዮጵያን ሕዝብ ጥያቄና አቋም ያለመደገፍ ነገር አይተናል። አጠቃላይ በደብዳቤው የገለጽ ነው የአሜሪካ አቋም እንዳየ ነው። ብዙ ሊባሉና ሊሆኑ የሚገባቸው ነገሮች ሳሉ የማይባሉና የማይሆኑ ነገሮችን አይተንም። ለምሳሌ በደብዳቤያችን ላይ እንዳየኸው የህጻናት ወታደሮች በህዋት ገብተው ኒውዮርክ ታይምስ ሳይቀር በአግባቡ ገልጾት፣ በዚያ ላይ አሜሪካም ምንም ያለችው ነገር የለም። እንደገና የሱዳን መንግስት ኢትዮጵያን ወሮ የኢትዮጵያ መሬት ላይ ነው ያለው። ምንም ነገር ሳይሉ የኢትዮጵያ ክፍለ ሀገር የሆኑትን በክፍለ ሀገር ደረጃ የተከለሉትን ክልሎች እከሌ ክልል እዚህ ይውጣ፣ እከሌ ክልል እዚህ ይግባ ብለው በአንድ ሀገር ሉዓላዊ ውስጥ ገብተው የተናገሩትና የሚሉት አቋም አድልዎ ያለበት ነው። ለኢትዮጵያ የሚጠቅም አይደል። ሌላው ቀርቶ የአሜሪካ መንግስት አቋም ለአሜሪካ እንኳን የሚጠቅም አይደል። እኛ አሜሪካ ነው የምንመሩበታችንም ብዙዎቻችንም የአሜሪካ ፓስፖርት አለን። የምናገለግለው ህዝብ ደግሞ ብዙ አሜሪካዊ ነው። ስለዚህ አሜሪካ በየትኛውን ቦታ ከፍ እንድትል ነው የምንፈልገው። እኛ ግን አሁን የያዘችው አቋም የአሜሪካንን ትልቅነት የሚያሳይ አይደለም፣ ለአሜሪካ እንኳን የሚጠቅም አይደለም። ስለዚህ ይሄንን በደንብ እንዲያዩት ነው የፈለገ። በደንብ ማየት አለባቸው። መልካም እውነት የሆነውን ነገር ማየት አለባችሁ የያዛችሁትን ነገር ከእውነት ጋር አይደለም ነው ዋናው መልካም በደብዳቤያችሁ ከተዘረዘሩ አንዳንድ ነጥቦችን ላንሳት በእንግሊዝኛ ለውጭ ጉዳይ ሚኒስትሩ የጻፋችሁትን በተዛማች ወደ አማርኛ መልሼ ነው የምጠይቀው ላለፉት ሶስት አስርታት የዘለቀ ዘውግና ሃይማኖትን ለይቶ የተነጣጠረ በተለያዩ ቦታዎች ይደርስ የነበረው የጭካኔ ምግባርና ኃይለ ጥቃት እርሶ እንደተሰማው ረብሾናል ይላል። የእሳቸውንም ስሜት ለመጋራት የገለጻችሁበት ሀሳብ ላይ ደብዳቤያችሁ በተጨማሪም በአገር ውስጥም ሆነ ከሀገር ውጭ ይህን ንጹሐን በግፍ የሚገደሉበትን የጭካኔ ጥቃት ለመደጎምና ለመርዳት የሚደረጉ ጥረቶችን አብረውን ይቃወሙ ይላል። የዩናይት ስቴትስ መንግስት እነኚህ አሁን እናንተ ያነሳችኋቸው እንቅስቃሴዎች ላይ ምንድን ነው በተጨባጭ አቋሙ? እናንተ ይሄን ሀሳብ እንድታነሱ ያደረጋችሁ በመጀመሪያ አጠቃላይ ህወሓት ኢትዮጵያን ከተቆጣጠረ ጊዜ ጀምሮ ዋና ነገሩ አዲስ ነው ሁሉ ነገር ጂኦግራፊው አዲስ ነው አይዲዮሎጂው አዲስ ነው ስለዚህ ከመጀመሪያ ጀምሮ ከስልጣን እስከተወገደበት ጊዜ ድረስ በኢትዮጵያ ውስጥ የዘርና የሃይማኖት ችግር ሲፈጠር ነው የኖሩ ሰላሳዎቹ ዓመቶች በሙሉ በስደት በግድያ በርስ በርስ ጦርነት በመገዳደል ነው የኖር ይህንን አሜሪካኖቹ እራሳቸው ያውቃሉ። አሁን ደግሞ በሚደረገው እንቅስቃሴ የህዋትን ችግር በመቃወም ፈንታ ኢትዮጵያ የምታደርገው በኢትዮጵያ ለምሳሌ በጦርነቱ ከሰባ አምስት ፐርሰንት በላይ የኢትዮጵያ ህዝብ ለትግራይ እርዳታውን ሰጥቷል፣ እርዳታ አድርጓል ላለፉት ስምንት ወሮች ያንን ምንም እውቅና ሳይሰጡ እርዳታ አልደረሰም፣ አጠቃላይ ነገሮች ሁሉ ትክክል አይደሉም የሚል ነው የሚናገሩት። አንድ ሱ ሁለተኛ በብዛት አሁን አሁን ባለንበት ደረጃ እንኳን ግድያ የሚካሄደው ከተማ የሚወድመው አጠቃላይ በአገሪቱ የሚደረገው አሁን በጠቅላላ በአፋርና በአማራ ክልል የሚደረገው ስቃይና ውድመት የአሜሪካ መንግስት አንድም እንኳን ሲኮንን አናይም። የአሜሪካ የዓለም አቀፍ እርዳታ ድርጅት ኢትዮጵያ ያለው ህዋቶች በአማራን ክልል ያለውን እንትናችን በሙሉ ሰርቀውታል፣ አውድመውታል የሚል እሱም ብቻ ሲናገር ሰማን እንጂ አንድም የአሜሪካ መንግስት ይህን ዓለም አቀፉ ማህበረሰብ ከሰብአዊ መብት ጀምሮ እስከ ተባበሩ መንግስታት ድርጅት አንድም በኢትዮጵያ በኩል የሚደረገውን ነገር ኢትዮጵያ የምታደርገውን እንቅስቃሴ የሚደግፍ ሳይሆን ውኃቶች የሚሉትን ነው ዝም ብለው የሚናገሩት። ስለዚህ ይሄ ሚዛናዊ አይደለም። እርዳታ ራሱ በሚያደርጉበት ጊዜ አሁን ለምሳሌ ከአምስት መቶ ሺህ በላይ ተረጆች በአማራውና በአፋሩ አሉ። አጠቃላይ ሁኔታዎቹ ያዘነበሉ ናቸው። እውነትን የተከተሉ አድርጉ። ስለዚህ ትክክለኛ የሆነ ሚዛናዊ የሆኑ ማለታችን ምክንያቱም አሜሪካ የፍትህና የዲሞክራሲ አገር ናት ብለን ነው የምናመነው። ሌላ ሀገር ቢያደርገው እኳ አይደንቀንም ይህንን ነገር ግን አሜሪካ ለሰው ልጅ መብት የቆመች ሀገር ናት፣ ለእውነት የቆመች ሀገር ናት፣ ለፍት የቆመች ሀገር ናት ብለን ስለምናመን ነው ይህንን ነገር በደብዳቤያችሁ ሌሎች በርካታ ጉዳዮችንም ታነሳላችሁ። በዩኔስኮ የተመዘገበው ታሪካዊ ቦታ ላይ የህወሓት ኃይሎች አካባቢውን በመቆጣጠራቸው ደርሷል ያላችሁትን ታነሳላችሁ። በአንጻሩ የፕሬዚዳንት ባይደን አስተዳደር እና የውጭ ጉዳይ ሚኒስትር ብሊንከን መረጃዎችን የሚያገኙበትን ምንጭ ሰፋ እንዲያደርጉ የሚል ሀሳብም ቀርቧል። ለኢትዮጵያውያን በሙሉ በሚረዳ መልኩ፣ ለአገር በሚረዳ መልኩ የሚበጅ ነገር ይደረግ ስትሉ እስኪ ምንድን ነው በተጨባጭ እንዲያደርጉ የምትፈልጉት? ለምሳሌ አሁን በጠቅላላ ስለ ሰብአዊ መብት በሚጠናበት ጊዜ ትክክለኛ የሆነ ገለልተኛ ከሆነ ነው መያዝ ያለባቸው። እኛ መንግስትም፣ ትክክል ነው እያልን እኮ አይደለም። ገለልተኛ ከሆነ አካል መያዝ ያለባቸው። አንድ እርዳታ በሚያደርጉም ጊዜ የተጎዳውን ማህበረሰብ ነው። በላሊበላ በኩል የተናገር ነው፣ ጨጨሆ የሚባል ከሶስተኛው መቶ ዓመት ጀምሮ የነበረ ቤተ ክርስቲያን በመድፍ መተውታል፣ አድቀውታል። ይሄ አሁን ያ በዩኒስኮ የተመዘገበ ቅርስ ምናልባት እነዚህ ሰዎች አንድ ነገር ቢያደርጉት ዋስትና የሚሰጠው ማን ነው አሜሪካኖቹ ይህንን ነገር ምንም አላሉ አለም አቀፉ መሀ በዚህ ማህበረሰብ ምንም ነገር አላለም በዚህ ጉዳይ ላይ ስለዚህ እኛም የምንፈልገው ትክክለኛ የሆነ ኢትዮጵያ ትልቅ ሀገር ናት ከጣሊያን ወረራ ጀምሮ እስከ ሶማሌ ወረራ ድረስ ብዙ መከራ አይቷል ግን ኢትዮጵያ ትች ስለዚህ የአሜሪካ መንግስት ደግሞ ከምትኖረውና ካለችው አገር ጋር ነው እንጂ መስራት ያለበት እንዲሁ ዝም ብሎ ድርጅቶች ጋር ወግኖ የኢትዮጵያን ታሪካዊና ትክክለኛ የሆነ አቋም መግፋት የለበትም። ነው ስለዚህ የምንፈልገው እኛ ትክክል የሆነ መረጃ፣ እውነተኛ የሆነ መረጃ መያዝ አለባቸው። አንድ ሁለተኛ ከአንድ ወገን ብቻ አይደለም መረጃውን መያዝ ያለባቸው። የዓለም አቀፉ ሚዲያ ጠቅላላ የምናየው አንድም በኢትዮጵያ በኩል የሚደረግ እውነተኞች የሆኑ ኢትዮጵያውያን የሚያደርጉትን ሲዘግቡ አናይ። ስለዚህ እኛ የምንጠይቀው አሁን ገለልተኛ ሆነው ትክክለኛ በሆነ በገለልተኛ ሶርስ ላይ የተጠቀመ ነገር ማድረግ አለባቸው። በሁለተኛ ደረጃ እርዳታው ለህጽ ነው መድረስ ያለበት እንጂ አሁን ብዙ መረጃዎች ተገኝተዋል። እንደውም ሰርቀው ወሰዱትም እያሉ ነው። ስለዚህ በብዛት ለተዋጊ የሚሰጠው እርዳታ ለህዝብ መድረሱን መረጋገጥ መቻል አለበት። ኢትዮጵያ በሺ የሚቆጠር ዘመን የኖረች ሀገር ናት። ይችን ሀገር ታሪኳንና ማንነቷን ጠብቃ እንድታደግና ለአሜሪካም ትክክለኛ የሆነ አጋር እንድትሆን መርዳት ነው እንጂ ይህንን ዝም ብሎ ዝቅ አድርጎ እንደገና ትክክለኛ ባልሆነ ነገር ላይ መቆም ትክክል አይደለም ብለን እናምናለን። ህወሀት በመንግስት ራሱ አሸባሪ ተብሏል። አሁን ይህንን እንግዲህ ከትግራይ ህዝብ ለይተን ማየት አለብን። አንደኛው ችግራችን ይሄ ነው። እውነት እንነጋገር ግረባለን በተለይ ህወሀቶች ህዝቡን የሚያደናግሩት የትግራይን ህዝብና ህወሀትን አንድ አድርጎ የመመልከት ጉዳይ አለ። የትግራይ ህዝብ ህዝባችን ነው። አሁን እኮ የሚጎዳው በመቶ ዘጠና ፐርሰንት የትግራይ ህዝብ ነው። የትግራይ እናቶች ናቸው እያለቀሱ ያሉት። የትግራይ ወጣቶች ናቸው እየሞቱ ያሉት። ይሄ የትግራይን ህዝብ ይወክላል ማለት ለትግራይ ህዝብ ስድብ ነው። እውነት እንነጋገር ከተባለች። ስለዚህ የአሜሪካ መንግስት ለትግራይ ህዝብ፣ ለኢትዮጵያ ህዝብ የሚጠቅመውን ነገር ነው ማድረግ ያለበት። ወንጀለኛውን ወንጀለኛ ማለት አለበት። እውነተኛውን ደግሞ እውነተኛ ማለት አለበት። በቀጥታ ግን ኢትዮጵያን እንደ ኢትዮጵያ መርዳትና እሷን ከፍ እንድትል ማድረግ ነው ያለበት። ምክንያቱም ያ ማለት ኢትዮጵያ ከፋለች ማለት አሜሪካ በምስራቅ አፍሪካ ከፋለች ማለት ነው። የአሜሪካ ከፍታ በምስራቅ አፍሪካ አብሮ ታየ ማለት ነው። ይህንን ነው ማለት የምንችል። መልካም። መጨረሻ በአጭሩ የሚመልሱት ጥያቄ ላቅርብሎ ከዩናይት ስቴትስ ገዛ ጥቅም ጋርም አያይዘውታል። በሌላ በኩል ደግሞ በአንጻሩ ምእመኖቻችሁ ኢትዮጵያውያን አሜሪካውያን መሆናቸውን ዩናይት ስቴትስም ጉዳይ የተለየ ትኩረት እንደሚሰጡ ገልጠዋል። በሌላ በኩል ቅድም እውነተኛ መረጃ ይውጣ እንዳሉት በዩናይት ስቴትስ በኩል በተደጋጋሚ የሚሰማው ትግራይ ውስጥ በደል ደርሷል፣ ህዝብ ላይ ሴቶች ተጎድተዋል፣ ብዙዎች የመደፈር አደጋ ደርሶባቸዋል፣ ተደፍረዋል፣ ለረሃብ ተጋልጠዋል፣ የምግብ አቅርቦቱ እንዲቋረጥ ተደርጓል እያሉ ነው የሚከሱት። እና ከዛ አንጻር ምንድን ነው የሚታያችሁ? እንደ ሃይማኖት አባቶች ኢትዮጵያውያን በሙሉ የሚጠቀሙበት ሁኔታ ለመፍጠር በሚል ነው እና ይህን ደብዳቤ የጻፋችሁት። እሱ ላይስ የዩናይት ስቴትስ መንግስት የሚያነሳውን እንዴት ትመለከቱታላችሁ? በእውነቱ ይሄ እኛም የእኛም ጥያቄ ነው። ይሄ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን ማንም የትኛውም ቦታ ያሉት አይደለም። ኢትዮጵያውያን ሰው የተባለ ጥቃት ደርሶበት መቀመጥ የለበት። ይሄ በገለልተኛ ወገን ተጣርቶ ያጠፋው ጥፋተኛ ፍርድን ማግኘት አለበት። ይሄ ቤተ ክርስቲያን አበክራ የምትናገረው ነው። ከዚህ ላይ በአሜሪካ አሜሪካ መንግስት ጋር እነስማማለን። ነገር ግን አንዱን ሳይድ ብቻ አይደለም ይሄን ማድረግ ያለብን። እነሱ የሚሰሙትን ያህል እኛም የምንሰማው አለ። የህወሓት ወታደሮች የኤርትራንና የኢትዮጵያን ወታደር ልብስ ለብሰው እነሱ እየደፈሩ፣ እነሱ እያሰሩ፣ እነሱ እንትን እያሉ በዚህ ያመካኝ አሉ የሚባል ነገር አለ። ይሄም የሚባል ነገር አለ ይሄ ወሬ ስለዚህ ይህንን ወሬውን ከእውነት ለይቶ ለማለት ገለልተኛ ጥናት አጥንቶ ስህተተኛውን ለምንድን ነው እህቶቻችን የሚሰቀየው? በየትኛው መለኪያ ነው? ትግራዊያን እህቶቻችን እናቶቻችን እንደዚህ የሚደረጉበት ነው። ስለዚህ ይሄ በከፍተኛ ደረጃ የምንቃወመው ነው። እናም ደግሞ ብራዚል ላይ ያለውን የአሜሪካንን መንግስት አቋም የምንደግፈው ነው። መልካም። አሁንም የምለው ኢትዮጵያ እኔ አንድ መጽሐፍ ጽፌ ያለው ድብቁ መለኮታዊ ጥበቃ በኢትዮጵያ የሚል መጽሐፍ ጽፌ ያለው የዛሬ አስር ዓመት የምትገርም ሀገር ናት። እግዚአብሔር የሚተዋት ሀገር አይደለችም። ስለዚህ ኢትዮጵያ ላትፈርሱ ኢትዮጵያ ጉዳን ላይ ደርስባት ነገር አሁን ያለውን ህዝብ ማሰቃየት ትክክል ስላልሆነ ማንም ሰው ይቻ ሀገር ኢትዮጵያ እግዚአብሔር ባቀደላት አላማ እየሄደች ያለች ሀገር ናት። እናልፈዋለን። ይህን ይህንን ስለምናልፈው በዚህ ጉዳይ ላይ ሁሉም ማህበረሰብ ጠብቆ ስህተቱን ስህተት እውነቱን እውነት ብሎ በእውነትና በጽድቅ ኢትዮጵያ ላይ እውነትና ፍት እንዲመጣ መርዳት ነው የሚያስፈልገው ብለን ነው የምናምን። መልካም ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ህዝባችንም ከጥፋት ከሞት ያደነልን እግዚአብሔር ይስጥልኝ። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ሰዓቱን ጠብቆ ብቅ ብሏል። ትኩረት ነገ አንድ ብላይ የምትጀምረው አስራ ሶስተኛይቱ ወር ጳጉሜ። ሰላም ንጉሴ፣ መስመሩ ያንተ ነው፣ መቀጠል ትችላለህ። ትዝታና ሉላ፣ እንዴት ሰነበታችሁ? እናንተንም የፕሮግራማችን ተከታታዮችንም እንኳን ለሁለት ሺህ አስራ አራት ዓመተ ምህረት አዲስ ዓመት ዋዜማ አደረሳችሁ እያልኩ መልካም ምኞቴን እገልጻለሁ። ነገ ጳግሜ አንድ ዛሬ ነሐሴ ሰላሳ ጳግሜ በየዓመቱ ብዙ ታነጋግራለች ታወያያለች ታጨቃጭቃለች አንዳንዶች አስራ ሶስተኛ ወር አድርገው ይቆጥሯታል አንዳንዶች ደግሞ የአስራ ሁለቱ ወራት ተጨማሪ ያደረጓታል አውሮፓውያን በዐሥራ ሁለቱ ወራት ውስጥ በታትናዋት በዘዴ የሚጠቀሙባት ነች ጳግሜ በተለይ እዚህ ኢትዮጵያ ደግሞ የመብራት የውሃ የስልክ ሂሳብ ታስከፍላለች። ለሰራተኞች የወር ደመወዝ ግን ለወር ደመወዘተኞች ደመወዛቸው እንዲከፈላት ታደርግም እያሉ ብዙዎች ይኮንኗታል። የባሕረ ሐሳብ መምሩ እንዲሁም ጋዜጠኛው ሄኖክ ያሬድ ጳግሜን እንዲህ ይገልጽልናል ስንፍል ሳይሆንና መጨረሻ ደግሞ ከውሳቅ ተጨማሪ ሆኖ የሚመጣ አምስት ጳጉሜን አለ። አምስት አንድ አራተኛ ቀን የሚያዘ ጳጉሜን አለ። ጳጉሜ ይህ የግሪክ ቃል ነው። ጭማሪ ማለት ተጨማሪ ማለት ነው፣ ተውሳቅ ማለት ነው። ስለዚህ ጳጉሜን የሚለውን የግሪኩን ቃል ወስድንና እኛም ደግሞ እያስማማን አመጣ ነው ጁሊያን ካሌንደር የሚጠቀሙውን በየወሩ በታትነዋታል የእኛ ደግሞ መጨረሻ ላይ ነው ያመጣናት እኛ ብቻ አይደለንም የግብፅ ኦርቶዶክስ ቤተ ክርስቲያንም ኮፕቲክም እንደዚሁ ጳጉሜን ይጠቀማሉ አላቸው አስራ ሶስተኛው ስለዚህ እቺኛዋ ደሞዝ ላይ እንግዲህ ጭማሪ የላትም እርግጥ ሰላሳ ቀን ለሰራ ደሞዝ እንደሚከፈለው ስድስቷን ቀን ወይም አምስቷን ቀን በዛው ልክ ተሰልቶ ሰራ ይገባ ነበር። እርግጥ የግሪጎሪያኑን ቀመር ተከትለው ደሞዝ የሚከፍሉት እነሱ ላይመለከት ይችል ይሆናል። በኢትዮጵያ አቆጣጠር መሰረት ለሚሰሩት ያ ነገር ማምጣት ይቻላል የሚል እምነት አለኝ። ልክ ነው። ፓርላማ ላይ ሁሉ እኮ ደርሷል ይሄ ጥያቄ። ልክ ነው። እንግዲህ ያው ተስፋ እናደርጋለን። እስቲ እንግዲህ ጋዜጠኛ ሄኖክ ቋግሚትን ቋግሜን መልሰን ደግሞ እናንሳት። ማግኔት ልዩ ነገር ነች። እስኪ እንደው አመቱ ዋን እንመልከታለን። ሶስት መቶ ስልሳ አምስቱ ቀን በአብደዕደት ወይም አንድ ሳምንት ሰባት ቀን በምንለው ስንገድፈው ለሰባት አካፍለን ቀሪውን ስንይዝ ስንት ሳምንት ይሆናል? ሀምሳ ሁለት ሳምንት ከአንድ ቀን ይሆናል። ሶስት መቶ ስልሳ አምስቱ ቀን ሀምሳ ሁለት ሳምንት ከአንድ ቀን ሀምሳ ሁለቱ ሳምንት ስንት ቀን ነው? ሶስት መቶ ስልሳ አራት ቀን ነው ሩብን ዘላ። ስለዚህ ይሄ ማለት እነዚህ ሁለት ቀናት ጳጉሜ አምስት ና ጳጉሜ ስድስት ወይንም በስያሜያቸው ምሪያና ሰግር፣ መስከረም አንድን የምናውቅበት ስሌት ነች። የባሕረ ሐሳብ መምህሩን ጋዜጠኛ ሄኖክ ያሬድን አመስግኜ የዛሬ ዝግጅቴን ላብቃ። እንግዲህ በድጋሚ መልካም አዲስ ዓመት እንዲሆንልን እመኛለሁ። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። በእንግሊዘኛው አጠራር አፍሪካን ኢንተሌክቹዋልስ በሚል ስያሜ የተሰባሰቡ በተለያዩ የዩናይትድ ስቴትስና አንዳንድ የአፍሪካ ዩኒቨርሲቲዎችም የሚያስተምሩ መምህራን አስቸኳይ ጥሪ ሲሉ በቅርቡ በቡድን ሆነው በላኩት ደብዳቤ በኢትዮጵያ እየተባባሰ የመጣው ግጭት መደናገጥና ጭንቀት አሳድሮብናል። ንግግርና ድርድር እንዲጀመር ጥሪ እናሰማለን ይላል። አብዛኞቻችን በሀገሮች ውስጥና በሀገሮች መካከል የሚነሱ ግጭቶችን መንስኤዎች እና መፍትሄዎችን ለማጥናት የሙያ ሕይወታችንን የሰጠንን ያለው መግለጫቸው አፍሪካውያን ምሁራን የሀገሪቱ ግጭት እንዴት መፈታት እንዳለበት የሚያሳዩ መጠነሰፊ ሰፊ መረጃዎች ጥቅም ላይ እንዳልዋሉ የሚያረጋግጥ አሳዛኝ አመላካች ነው። ኢትዮጵያ ወደ ገደል እያመራች በመሆኑ እርምጃ መውሰድ አለብን ብሏል። በግጭቱ ያሉ ወገኖችን የሚያሳትፉ የተለያዩ እርምጃዎች እንዲወሰዱ ያለበትንም ጥሪ አስተላልፏል። የቡድኑን መግለጫ ተከትሎም ዓለም አቀፍ የኢትዮጵያ ምሁራን የተባለው ማህበር በበኩሉ በሰጠው ምላሽ በኢትዮጵያ የቀጠለውን ግጭት አስመልክቶ ግጭቱ በሲቪሎች ላይ ያደረሰው እጅግ አውዳሚ ጥፋትና እንዲሁም በንብረትና በመሰረተ ልማቶች ላይ ስላደረሰው ጉዳት አፍሪቃውያን ወንድሞቻችን ስጋታቸውን መግለጣቸውን እናደንቃለን። የአህጉሩ መቀመጫ የሆነችው ኢትዮጵያ የአፍሪቃ ሀገሮችን ጥቅም ለማስጠበቅና ለማሳካት ላበረከተችውና የከበረ ላሉት አስተዋጽኦ ተገቢ እውቅና በመስጠታቸውም የቦርዱ አባላት ምስጋና ማቅረብ ይወዳሉ ብሏል። ይሁንና አለ ዓለም አቀፉ የኢትዮጵያውያን ምሁራን ማህበር በዚሁ ምላሽ በሰጠበት መግለጫ፣ ይሁንና በደብዳቤው የተካተተው መልእክት ግን የኢትዮጵያን ሉዓላዊ አገርነት በአደባባይ የናቀና የጸሐፊዎቹን ብስለት የጎደለው አስተያየት ያሳየ ነው ሲል ተችቷል። በአሸባሪው ድርጅትና በአንዲት ሉዓላዊት ሀገር መካከል የተዛባ ንጽጽር ለማድረግ በአሳዩ ጠባይም በእጅጉ አዝነናል ሲል ይዘረዝራል። ማህበሩ በሰጠው ምላሽ የቀደመውን መግለጫ እና ለእርሱ የተሰጠውን ምላሽ በመንተራስ ትችት ያቀረቡ አንድ የፖለቲካ ተሟጋጅ ጠይቀናል። ይህን ታዲያ ሰዓታችን ባለመፍቀዱ በሌላ ጊዜ ምናቀርበው። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም፣ የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች አሁን ወደ ስርጭታችን መገባደጃ ማምራታችን ነው። በሚቀጥለው ፕሮግራማችን በአዲስ ዓመት 2014 ነው የምንገናኘው፣ በአዲስ ፕሮግራም ራዲዮ በቴሌቪዥን መልካም አዲስ ዓመት። አሁን የቀረን

የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት ሀያ ሁለት ሀያ አምስት እና ሰላሳ ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ አበቃ ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እናገኛቸዋለን የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ክዝታ